ዓለም አቀፉ የቀይ መስቀል ኮሚቴ ወይም አይሲአርሲ በታወከው የኦጋዴን ግዛት የሰብአዊ እርዳታ አቅርቦቱን ለመቀጠል ፍቃድ ጠይቆ በኢትዮጵያ መንግስት ተከልክሏል። የድርጅቱ ሠራተኞች ከአራት ዓመታት ግድም በፊት ከኦጋዴን እንዲወጡ የታዘዙት የመገንጠል እንቅስቃሴ የሚያካሂደውን ቡድን አባላት ትረዳላችሁ በሚል እንደነበር ሲታወስ፣ ቀይ መስቀል ክሱን አጥብቆ ያስተባብላል። ፒተር ሃይንላይን ከአዲስ አበባ የደረሰን ዘገባ አይሲአርሲ ሶማሊያንና ሊቢያን ጨምሮ በሌሎችም በርካታ ሁከት ባለባቸው የአፍሪቃ ሀገሮች ውስጥ በስፋት በሰብአዊ እርዳታ አቅርቦት መሰማራቱን ይገልጻል። ዝርዝሩን ሰሎሞን ክፍሌ ያቀርበዋል። የአይሲአርሲ ማለትም የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚደንት ጄኮብ ኬለንበርገር እንደገለጹት ድርጅቱን ወደ ምስራቁ ኦጋዴን አካባቢ እንደገና ለመመለስ በቀረበው ጥያቄ ላይ ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር የተደረጉ ንግግሮች ፍሬ አላፈሩም። በትናንትና ውለት የጋርዮች ንግግሮች ነበሩኝ። በቅርብ ጊዜ ውስጥ ወደ ኦጋዴን ግዛት መመለስ እንደማንችል ነው የተረዳሁት። ከውይይቱ ያገኘሁት መልእክትም ይህንኑ ነው። የኢትዮጵያ መንግሥት በአብዛኛው ሶማሌዎች ከሚኖሩበት ከኦጋዴን የዓለም አቀፉን ቀይ መስቀል የሰብአዊ እርዳታ ሠራተኞች ከህገወጡ የኦጋዴን ብሔራዊ ነፃ አውጪ ግንባር ሽምቅ ተዋጊዎች ጋር ወግናቸዋል ሲል በመክሰስ እንዲወጡ ያዘዘው እንደ አውሮፓውያን ዘመን አቆጣጠር ሐምሌ 2007 ዓ ም ነው አይሲያርስ ግን ክሱን አይቀበልም የኢትዮጵያ መንግሥት በተጨማሪም የጋዜጠኞችና ግብረሰናይ ድርጅቶችን የኦጋዴን እንቅስቃሴ ውሱን አድርጓል በቅርቡ የወጣው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሰብአዊ መብቶች ሪፖርት ግን የመንግስቱ ደጋፊ ኃይሎች እጅግ አዋኪ የሆኑ በመጡ በኦጋዴን ብሔራዊ ነፃ አውጪ ግንባር ሽምቅ ተዋጊዎች ላይ የመልሶ ማጥቃት ዘመቻ በሚያካሂዱበት አካባቢ የምግብና መድኃኒት አቅርቦቱን እንዳገደ ይጠቁማል። በተለይ በአሁኑ ወቅት በሀገሪቱ ከባድ ድርቅ መከሰቱ ደግሞ የሰብአዊ ድርጅቶችን ሥራ ይበልጡ ውስብስብ አድርጎታል። የተባበሩት መንግሥታት የዓለም የምግብ ፕሮግራም ደብልዩኤፍፒ ደቡብና ደቡብ ምስራቅ ኢትዮጵያን እንዲሁም በከፊል ጎረቤት ሶማሊያና ኬንያን ጨምሮ በአፍሪቃ ቀንድ ሀገሮች በጠቅላላው 8 ሚሊዮን 500 ሺህ የሚጠጉ ሰዎች የምግብ እርዳታ ያስፈልጋቸዋል ይላል። ኬለን በርገር እንዳስረዱት ዓለም አቀፉ የቀይ መስቀል ኮሚቴ በሶማሊያ በአብዛኛው ትኩረት ሰጥቶ የሚንቀሳቀሰው ከአልቃይዳ ጋር ግንኙነት ያለው የጽንፈኛው የአልሻባብ ቡድን ጠንካራ ምሽግ በሆነው በደቡብና ማዕከላዊ ግዛት ነው። የምግብና ውሃ አቅርቦቱ ለአልሻባብ ጥቅም መዋሉን መቆጣጠር ከባድ መሆኑን ግን የአይሲአርሲው ፕሬዝደንት አይክዱም። የሶማሊያን ጉዳይ ከአጠቃላዩ ሁኔታ ጋር አገናዝበው መግለጡ ከባድ ነው። ምክንያቱም በአብዛኛው በሰብአዊ ድርጅቶች አገላለጽ የረዴት አቅርቦቱ የሚፈጸመው ከርቀት በምትቆጣጠረው መሳሪያ በመሆኑ ነው። ለሰራተኞቻችን ደህንነት በመስጋት በዘላቂነት ችግሩ ባሉባቸው ስፍራዎች በግንባር ማቆየት አይቻልንም። ስለዚህ በተቻለ ማድረግ የሚችሉት ገባ ወጣ ማለት ብቻ ነው። እናም በአብዛኛው የምንተማመነው በሶማሊያውያን የድርጅቱ ሰራተኞች ላይ ይሆናል ማለት ነው። ከሶማሊያው የቀይ ጨረቃ ድርጅት ጋርም እንሰራለን። በአዲስ አበባ የኬለንበርገር አጀንዳ ከኢትዮጵያ መንግሥት ጋር በኦጋዴን ጉዳይ ላይ ብቻ በመነጋገር የሚያበቅ አልነበረም። የአይሲያርሲን ሥራዎች ለአፍሪካ ኅብረት የሰላምና ጸጥታ ጉባኤ ገለጻ መስጠትንም ያጠቃለለ ነበር ከአስራ ሁለቱ የድርጅቱ ግዙፍ ተልኮዎች ስድስቱ በሊቢያ በተለይ የሚስራታ ከተማን ጨምሮ በአፍሪቃ ኅብረት አባል ሀገሮች ውስጥ ያሉ መሆናቸውን ኬለንበርገር አብራርተዋል። አይሲአርሲ በሊቢያ በሁለቱም ወገኖች ለመስራት እየሞከረ ነው። ማለትም የሽግግሩ ብሔራዊ ካውንስል በሚቆጣጠረውና የትሪፖሊው መንግስት በሚቆጣጠረው በኩል በሚገኙ አካባቢዎች ከቅርብ ጊዜ ወዲህ ግን ለሚስራታ ልዩ ትኩረት ሰጥተናል። ሆኖም መጎብኘት የምንችለው ከተማዋን በከፊል በመሆኑ አጠቃላይ ግምገማ ማቅረብ አንችልም። የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዝደንት ጄኮብ ኬለንበርገር በመጨረሻም የድርጅቱ የሊቢያ ተልእኮ በቀውሱ የተጠመዱ ስደተኛ ሠራተኞችንና በውጊያው ክፉኛ የተጎዱትን ወደ ሌሎች አገሮች ማዟዟርን ይጨምራል እንዲሁም በሽግግሩ ብሔራዊ ካውንስል ተዋጊዎች ተይዘው የታሰሩትን መጎብኘትም ያካትታል ብለዋል። እስካሁን በትሪፖሊው መንግሥት የታሰሩትን ለማየት ግን ድርድሮቹ አልተጠናቀቁም ሲሉ አክለው አስረድተዋል።